ይህ የአሜሪካ ድምፅ ነው። በ19

በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ጳጉሜ 1 2016 ዓ ም መሰናደው ጀመረ።

የዩናይትድ ስቴትስ እና የሰብአዊ መብት ተቋማት በኦነግ አመራሮች መፈታት ዙሪያ አንድ ሰው በፍርድ ቤት ነፃ ነው ከተባለ በኋላ ያ ሰው ወዲያው መለቀቅ አለበት። በዛ ምንም መልኩ አሰው ማቆየት አግባብነት የለውም። አይደለም በፍርድ ቤት ነፃ የተባለ

ቀደም ሲል የሰማችኋቸው ከእስር የተፈቱት የኦሮሞ ነጻነት ግንባር አመራር አባላት ጠበቃ የሆኑት አቶ ቶሊ ባይሳን ነው። ዝርዝሩ በአብይ ርዕሳችን የሚከተል ይሆናል። የዩናይትድ ስቴትስና የሰብአዊ መብት ተቋማት በኦነግ አመራሮች መፈታት ዙሪያ ዛሬ የተናገሩት በዘገባችን ውስጥም ተካቷል። ሰላም፣ ጤና ይስጥልኝ። የተከበራቸው አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት መሰናዶ እየመራው ኤደን ገረመው እስከ ምሽቱ አራት ሰዓት ድረስ አብሬያችሁ

ይሆናል። ንጉሱ ታምሬ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ዋና አዘጋጃችን አሉላ ከበደ ነው። እዚህ አጠገቤ ስቱዲዮስ ደግሞ እንግዱ ወልዴ ከአለም ዙሪያ የተሰባሰቡ ዜናዎችን ወደ እናንተ ለማድረስ ተቀምጧል። ዜናዎችን ወደ እናንተ ከማድረሳችን በፊት ዝግጅቶቻችን ልታገኙባቸው የምትችላቸውን ነገሮችን አስታውቃችሁ በቪያ ማሪክ የፌስቡክ ገጽ ላይና ና ድረ ገጽ ላይ እንድትከታተሉ እንጋብዛለን። በመደበኛው የሬዲዮ ሞገድ ላይ የምንገኝ ይሆናል። አሁን ከአለም ዙሪያ ወደ ተሰባሰቡ ዜናዎች እንለፍ።

በድጋሚ እንደምናመሻችሁ፣ በኬንያ በአንድ ትምህርት ቤት በደረሰ የእሳት አደጋ 17 ተማሪዎች መሞታቸው ተገለጠ። በደቡብ ሱዳን ጎርፍ የ700 ሺህ ሰዎችን ሕይወት አመሳቀለ። እንዲሁም አሜሪካና ኢራቅ ዓለም አቀፉ ጥምር ጦር ለቀው በሚወጣበት እቅድ ላይ ተስማሙ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን።

በኬንያ በአንድ የአንደኛ ደረጃ ትምህርት ቤት በትላንትናው ምሽት ይቅርታ፣ በደረሰ የእሳት አደጋ 17 ተማሪዎች ህይወታቸውን ሲያጡ ሌሎች 13 የሚሆኑ ክፉኛ መጎዳታቸው ታውቋል። የሟቾቹ ቁጥር ከተጠቀሰውም ሊያሻቅብ እንደሚችል ፖሊስ ስጋቱን ገልጸዋል። የእሳቱ መነሻ ምክንያትንም እየመረመረ መሆኑን አስታውቋል። ኔሪ በተሰኘው አውራጃ በሚገኘው በዚህ ትምህርት ቤት ውስጥ አደጋው በደረሰበት ምሽት 150 የሚሆኑ

እድሜያቸው ከ14 ዓመት በታች የሆኑ ተማሪዎች እንቅልፍ ላይ እንደነበሩም ተገልጿል። በኬንያ በትምህርት ቤት የሚደርሱ የእሳት አደጋዎች እየተለመዱ መጥተዋል ያለው የአስር ፕሬስ ዘገባ ወላጆች ልጆቻቸው ወደ ትምህርት ቤት በመመላለስ የሚያጠፉትን ጊዜ ለማስቀረት ሲሉ በአዳሪ ትምህርት ቤት እንደሚያስመዘግቡ አመልክተዋል። በትምህርት ቤቶቹ የሚደርሱት የእሳት አደጋዎች መነሻ በአደንዛዥ እጽ ተጽዕኖ ስር መሆንና

ከመጠን በላይ መጨናነቅ በሚያባብሱት ሁኔታዎች ምክንያት ሆን ተብሎ በሚለኮስ ሰዓት መሆኑን በሀገሪቱ የትምህርት ሚኒስቴር የተሰራ ጥናት አመልክቷል። በደቡብ ሱዳን በመድረስ ላይ ያለው የጎርፍ አደጋ ከ700 ሺህ በላይ የሚሆኑ ሰዎችን ለችግር እንደዳረገ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ጽህፈት ቤት አስታውቋል። ጎርፍ የመኖሪያ ቤቶችን፣ ሰብል እና መሠረተ ልማቶችን ሲያውድም

የትምህርትና የጤና አገልግሎቶች እንዲቋረጡ ማድረጉን፣ በሽታም እንዳይዛመት ስጋት መፍጠሩን በተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ትናንት ሐሙስ ባወጣው ሪፖርት አስታውቋል። ጎርፍ በሀገሪቱ ከሚገኙ 78 አውራጃዎች ውስጥ 38 በሚሆኑት የሚገኙ ከ117 ሺህ በላይ ነዋሪዎችን ህይወት ለአደጋ ማጋለጡን ቢሮ አስታውቋል። ደቡብ ሱዳን ለአስርተ ዓመታት ያላየችው የጎርፍ አደጋ እንደገጠማት የረዴድ ድርጅቶች በማስታወቅ ላይ ሲሆኑ

ኦቻ በበኩሉ ተረጂዎችን መድረስ እንዳልቻለ ገልጸዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ዩናይትድ ስቴትስ እና ኢራቅ በአሜሪካ የሚመራው ዓለም አቀፍ ጥምር ጦር ለቆ በሚወጣበት እቅድ ላይ ስምምነት ላይ መድረሳቸውን ከበርካታ ምንጮች መረጃውን ማግኘቱን የጠቀሰው የሪውተርስ ዘገባ አመልክተዋል።

በአብዛኛው ስምምነት ላይ የተደረሰበት እቅድ ተግባራዊ በሚሆንበትና ይፋ በሚሆንበት ቀን ላይ የሁለቱ አገራት ዋሽንግተንና ባግዳድ ፈቃድ መስጠት ያለባቸው መሆኑን ዘገባው አመልክተዋል በመቶ የሚቆጠሩ ወታደሮች በመስከረም 2018 ዓ ም እንዲለቁ የታቀደ ሲሆን ቀሪዎቹ ደግሞ በ2019 ዓ ም እንደሚወጡ ይጠበቃል ሁለቱ ሀገራት ስምምነት ላይ መድረሳቸውን

የቀረው የስምምነቱ ዝርዝር ይፋ የሚሆንበትን ቀን መወሰን እንደሆነና አንድ የአሜሪካ ባለስልጣን ከፍተኛ ባለስልጣን ማስታወቃቸውን ሪፖርቱ አመልክተዋል። አሜሪካና ኢራቅ በማማከር ላይ ያተኮረ ግንኙነት ለመመስረት እንደሚሽው ለዚህ ለዚህም የተወሰኑ የአሜሪካ ወታደሮች ጥምር ጦሩ ለቀው ከወጣ በኋላ በሀገሪቱ እንደሚቀሩ ተመልክተዋል። እቅዱ ከጥቂት ሳምንታት በፊት ይፋ ሊሆን ታስቦ የነበረ ቢሆንም

እስራኤል በጋዛ በምታካሄደው ጦርነት እንዲሁም ሌሎች ዝርዝር ጉዳዮችን ለመጨረስ በሚል ሊዘገይ ይችለዋል። በመጨረሻም

ሩሲያ በአሜሪካ ሚዲያ ላይ ገደቦችን እንደምትል አስታወቀች። አሜሪካ ባለፈው ረቡዕ በሩሲያ መንግስት በሚደገፈው አርቲ ሚዲያ ተቋም ላይ ማዕቀብ እንደጣለች ጣለች ማስታወቋን ተከትሎ ሩሲያ በምላሹ የአሜሪካ ሚዲያ ተቋማት በሀገሯ ባላቸው ስርጭቶች ላይ ገደብ እንደምትል ዛሬ አርብ አስታውቃለች። አሜሪካ ከትናንት በስቲያ ረቡዕ በሁለት የአርቲ ሚዲያ ሰራተኞች ላይ ክስ መስርታ

በከፍተኛ ኃላፊዎቹ ላይ ደግሞ ማዕቀብ እንደጣለች አስታውቃ ነበር። አሜሪካ እርምጃውን የወሰደችው ግለሰቦቹና ተቋሙ በመጪው ፕሬዝደንታዊ ምርጫ ላይ ተጽዕኖ ለማድረግ ሙከራ ላይ ነበሩ በሚል ነው። በአሜሪካ ሚዲያ ላይ ምን አይነት እገዳ እንደሚጣል ግን የሩሲያው ክሬምሊን ቤተመንግስት ቃል አቀባይ ድሜትሪ ፔስኮቭ በመግለጫቸው ላይ አላመለከቱም። ሩሲያ በዩክሬን ላይ ጦርነት መክፈቷን ተከትሎ ሀገሪቱ ገለልተኛ ዘገባ እንዳይሰራ

በህግ ከልከላ በማድረጓ አብዛኞቹ የአሜሪካ የሚዲያ ተቋማት ሞስኮን ጥለው ወጥተዋል፣ አሊያም ሰራተኞቻቸውን ቀንሰዋል። የአሜሪካው ግምጃ ቤት ረቡዕ ዕለት እንዳስታወቀው የአርቲ ዋና አዘጋጅ ማርጋሪታ ሲሞኒያንን እና ምክትሏን ኤልዛቬታ ብሮድስኪያን ጨምሮ በአስር ግለሰቦች ላይ ማዕቀብ ጥሏል። ሞስኮ ከእንደ አውሮፓውያን አቆጣጠር 2016 ምርጫ ጀምሮ በአሜሪካ ላይ ተጽዕኖ ለማድረግ ጥረት ታደርጋለች ሲሉ የሚከሱት

የአሜሪካ ባለሥልጣናት የውጭ ኃይሎች በመጪው ምርጫ ላይም ጣልቃ ለመግባት ጥረት ላይ ናቸው ሲሉ አስጠንቅቀዋል። ክቡራትና ክቡራን፣ በዚሁ የምሽቱን ዜና አጠቃልላለሁ። መልካም የሳምንት መጨረሻ እንዲሆን እየተመኘው ወደ ኤደን ገርመው መራቸዋሉ።

ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰንን እንግዱ ወልዴን እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ድ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት አግሜ 1 2016 ዓ ም መሰናዷችንን ይቀጥላል። ወደ ምሽቱ አብይ ርዕስ ከሚተላለፋችን በፊት አብረናችሁ ምንቆዩን ባለሙያዎች ላስተዋውቃችሁ። ኤደን ገረሞ መሰናዶን የመራው ንጉሱ ታምሬ በቅንብሩ አላ ከበደ በዋና አዘጋጅነት።

አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እያስተናገድናችሁ እንዘልቃለን። ለምሽቱ ወደ ያዝም አብይረስ እንሻገር።

የዩናይትድ ስቴትስና የሰብአዊ መብት ተቋማት በኦነግ አመራሮች መፈታት ዙሪያ የመጀመሪያው ዘገባችን ነው። ከአራት ዓመታት በላይ ለሆነ ጊዜ በእስር ላይ የቆዩት ሰባት የኦሮሞ ነጻነት ግንባር አመራር አባላት ከእስር መፈታታቸው በደስታ እንደተቀበለው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ጽህፈት ቤት አስታውቋል። በሌላ በኩል ትላንት ነሐሴ 30 ቀን 2016 ዓ ም በዋስ ከተፈቱት ሰባት አመራሩ አመራር አባላቱ አራቱ በእስር ላይ የቆዩ

ያሉት ክስ እንኳን ሳይመሰረትባቸው ነው ሲሉ ጠበቃቸው ቶሊ ባይሳ ለአሜሪካ ድምጽ ተናግረዋል። በዚህ ዙሪያ የተጠናቀረው ዘገባው ቀዳሚ ነው።

በኦሮሚያ ክልል የተለያዩ አካባቢዎችና ሸገር ከተማ ቡራዩ ፖሊስ መምሪያ ከአራት ዓመታት በላይ ለሆነ ጊዜ በእስር ላይ የቆዩት የኦሮሞ ነጻነት ግንባር ኦነግ አመራር አባላት በዋስ የተፈቱት በትናንትናው እለት ነው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ጽህፈት ቤት ትናንት ባወጣው መግለጫ የኢትዮጵያ መንግስት እስረኞቹን መፍታቱን እንደሚቀበለው አስታውቋል። ዩናይትድ ስቴትስ ግጭቶችን ለማቆም የሚደረጉ ድርድሮችን ለመደገፍ ያላትን ዝግጅነትም

እንደምትቀጥልም ጠቁመዋል።

በሌላ በኩል እንደ አውሮፓውያን አቆጣጠር ከመስከረም 3 እስከ መስከረም 13 2024 በቤልጂየም ኬንያ ና ኢትዮጵያ ጉብኝት የሚያደርጉት በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይካመር የኢትዮጵያ ባለስልጣናት በአማራ ና በኦሮሚያ ክልሎች ያሉ ግጭቶችን በውይይት ለማስቆም የሚያደርጉት ጥረት ላይ ከሀገሪቱ ባለስልጣናት ጋር እንደሚነጋገሩ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመልክተዋል ትናንት ከእስር የተፈቱት የኦነግ አመራር አባላት አቶ

አብዲ ረጋሳ፣ አቶ ዳዊት አብደታ፣ አቶ ለሚ ቤኛ፣ አቶ ሚካኤል ቦራን፣ አቶ ክንሳ አያና፣ ዶክተር ገዳ ኦልጅራ እና አቶ ገዳ ገብሳ ናቸው። ጠበቃቸው አቶ ቱሊ ባይሳ ለአሜሪካ ድምፅ እንደተናገሩት ደንበኞቻቸው የተፈቱት ያለ ፍርድ ቤት ትእዛዝ ለአመታት ከቆዩና በርካታ ሂደቶችን ካለፉ በኋላ ነው። መጀመሪያ ቀን የታሰሩት አቶ አብዲ ረጋሳ የሚባሉ ሰው ናቸው። እሳቸው የታሰሩት ሀያ አንድ ስድስት ሁለት ሺ አስራ ሁለት አመተ ምህረት ነው።

ይሄ ማለት ከአራት አመት ተኩል በላይ ወደ አምስተኛ አመታቸው እየተጠጉ ነው። ሌሎቹ የሁለት ሺ አስራ ሁለትም የሁለት ሺ አስራ ሶስት ውስጥም የታሰሩዋሉ። ከሰባቶች ውስጥ ሶስቱ ላይ ክስ ቀርቦ የኦሮሚያ ጠቅላይ ፍርድ ቤት ክስ ቀርቦባቸው ከክስታቸው በነፃ ተሰናብተዋል። ሶስት ላይ አካባቢ ህግ ምንም አይነት የሚያስከስታቸው ነገር የለውም ብለው የፖሊስ ምርመራ መዝገብ ዘግቶ

አሰራብቷቸዋል። አንደኛው ከተጠርጣሪ ወይዳወልድ የሚባል ምንም አይነት ክስ ያልቀረበበት የምርመራ መዝገብ የሌለው ሰው ነው። እንግዲህ በዚህ በዚህም ጊዜ ውስጥ እነዚህ ሰዎች

ምንም አይነት በፍርድ ቤት ተረጋግጦላቸዋል በአካባቢ ግን እንደዚህ ምንም አይነት የሚያስከስሳቸው ወንጀል እንዳልቀዱ እና ነፃ ሰዎች መሆናቸው ተረጋግጦ የተወሰነ ቢሆንም ፖሊሶቹ ግን በተለያዩ የፖሊስ ጣቢያዎች ቦታ በመቀያየር ሲያስሯቸው ነበረ። ሰኔ ሀያ ሁለት ቀን ሁለት ሺ አስራ ሁለት ዓመተ ምህረት የተፈጸመውን የድምፃዊ ሃጫሉ ሁንዴሳ ግድያን ተከትለው ሁከት በማነሳሳት ወንጀል የተጠረጠሩ በሚል በሺዎች የሚቆጠሩ ሰዎች በአዲስ አበባና በተለያዩ የኦሮሚያ ክልል አካባቢዎች በቁ

ቁጥጥር ስር ውለው እንደነበር የሰብአዊ መብት ድርጅቶች ይገልጻሉ። አቶ ሚካኤል ቦረን ከንሳ እያና የታሰሩትም ይህንኑን የሀጫሉ ግድያ ተከትሎ በነበሩት የተለያዩ ቀናት መሆኑን ጠበቃው አስታውሷል። በሌላ በኩል አቶ አብዲ ረጋሳ የታሰሩት ከድምጻዊ ሀጫሉ ግድያ ሶስት ወራት ቀደም ብሎ በየካቲት ወር ሁለት ሺ አስራ ሁለት እንደነበር ጠበቃው ጠቅሷል። በተለያዩ ደረጃዎች ካሉት ፍርድ ቤቶች ችሎት እስከ ጠቅላይ ፍርድ ቤት ችሎት እስረኞቹ እንዲለቀቁ ትዕዛዝ የተሰጠ ቢሆንም

ለደንበኞቻቸው ህገወጥ ስሉ በገለጹት መንገድ ታስረው መቆየታቸውን አቶ ቱሊ አክለው አብራርተዋል። አንድ ሰው በፍርድ ቤት ነፃ ነው ከተባለ በኋላ ያ ሰው ወዲያው መለቀቅ አለበት። በምንም መልኩ አስሮ ማቆየት አግባብነት የለው አይደለም። በፍርድ ቤት ነፃ የተባለ በክስ ሂደት ላይ ወይም በምርመራ ሂደት ላይ ያለ ሰው

በዋስትና የመውጣትና ህገ መንግስት መብት አለው። ኤክሰፕሽናል በሆኑ ወይም ትጥቅ በጣም ጠባብ በሆኑ ጉዳዮች ብቻ የዋስትና መብት የሚከለከል በስተቀር ሁሉም ሰው የዋስትና በዋስ የመውጣት መብት አለው። በፍርድ ቤት ነጻ ከተባለ ደግሞ ምንም አይነት ጥያቄ የሚነሳበት አይደለም። ወዲያው መለቀቅ ነበረባቸው። ነገር ግን ይሄ ሳይሆን ቀርቶ እንግዲህ

ለዚህ ረዥም ጊዜ እነዚህ ሰዎች ያለ አግባብ በተለያዩ ፖሊስ አባዮች ሳፈሩ የቆዩ መሆናቸው ነው መዝገቡ ያሳየ። የኢትዮጵያ ሰብዓዊ መብቶች ኮሚሽን ቀደም ሲል አውጥቶ በነበረው መግለጫ ከህግ አግባብ ውጭ የታሰሩ ያላቸውን የኦሮሞ ነጻነት ግንባር አመራር አባላት በአፋጣኝ እንዲፈቱ አሊያም ያሰራቸው አካል ህጋዊ ሂደት ተከትሎ መዝገብ ከፍቶ እንድጠይቃቸው አሳስቦ እንደነበር እንዲሁም ይታወሳል። ሁማን ራይትስ ዎች ዛሬ ባወጣው መግለጫ በሰባቱ የኦነግ አመራሮች ከእስር መፈታ

የተሰማውን ደስታ ገልጸዋል። የድርጅቱ የአፍሪካ ቀንድ ዳይሬክተር ለትሻ በድር የኢትዮጵያ ባለስልጣናት ታሳሪዎችን የለቀቁት በርካታ የፍርድ ቤት ትዕዛዞችን ችላ ሲሉ ከቆዩ በኋላ ነው ብለዋል። የሰባቱን የኦነግ አመራር አባላት ከእስር መፈታትና ያንን ተከትሎ የተሰጡ አስተያየቶችን በተመለከተ

በተለያዩ ደረጃ ከሚገኙ የኢትዮጵያ ፌዴራል መንግስትና የኦሮሚያ ክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦነግ ቃል አቀባይ አቶ ለሚገመችው ግን ከእስር የተፈቱት አመራሮቹ ወደ ፓርቲው ስራ እንደሚመለሱ በመግለጽ ተከታዩን አስተያየት ሰጥተዋል። የትግሉ ውጤት ነው። ዛሬም አመራሮቻችንን እና ከፍተኛ የፖለቲካ እስረኞቻችን እንዲፈቱ የራሱ አስተዋጽኦ ያበረከተ ነው። አመራሮቻችን

ቀድሞኑ የድርጅቱ ስራ ላይ ነው የነበሩት ወደ ድርጅቱ ስራ የሚመለሱበት የተዘጋብን ቢሮ ህዝባችን ጋር መገናኘት የሚያስችለን አስቻይ ሁኔታዎች ሌሎች የታሰሩትንም በየቦታ ድርጅት እንደ ህዝብ አስሮብን የተጓደሉብን አሁንም ባገኘነው አጋጣሚዎች ድምጽ

የመሆናችንን እንቀጥላለን ማለት ነው። በሀገሪቱ ያለው ውጥረትና የፖለቲካ ምህዳር መጥበቡ ያሳስበናል ሲሉም አቶ ለሚ ተናግረዋል። የኢትዮጵያ ባለስልጣናት በተለያየ ጊዜ በሰጧቸው አስተያየቶች መንግስት በሀገሪቱ ያለውን የጸጥታ ችግሮችን በሰላማዊ መንገድ ለመፍታት ዝግጁ ያልነበረበት ጊዜ እንዳልነበረ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ

Értek tehát telájul a hogy túljel az non a vigyársz

በመተማ በኩል ያለው የኢትዮጵያና የሱዳን ድንበር ተዘጋ። በምዕራብ ጎንደር አካባቢዎች በተቀሰቀሰው ግጭት ሳቢያ በመተማ በኩል ያለው የኢትዮጵያ የሱዳን ድንበር መዘጋቱን የመተማ ዮሐንስ ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። ጉዳዩን አስመልክቶ ለአሜሪካ ድምጽ በኢሜይል ማብራሪያ የሰጡት የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በመንግስት የጸጥታ ኃይሎችና ባልታወቁ ታጣቂዎች መካከል ባለው ግጭት የተነሳ ኢትዮጵያን ከሱዳን የሚያገናኙ

የጋላባት መተማ ድንበር መዘጋቱን አስታውቋል። በአካባቢው በተካሄደው ግጭት በስደተኞች ላይ የደረሰ ጉዳት ግን አለመኖሩንም ነው የገለጹት። በመተማ ወረዳ የተለያዩ አካባቢዎች በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል ግጭቶች መቀጠላቸውንም ለአሜሪካ ድምጾች ምንጮች አመልክተዋል። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን አስማማዋየ ነው እንደሚከተለው ያቀርበዋል። በምዕራብ ጎንደር በኩል ኢትዮጵያን ከሱዳን ጋር በምታዋስነው የመተማ ዮሐንስ ከተማ

ባለፉት ሰኞ ዕለት በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያ መካሄዱን ለደህንነቱ በመስጋት ስሜ እንዳይጠቀስ ያለን አንድ የከተማ ነዋሪ ለአሜሪካ ድምፅ ተናግሯል። ለተወሰኑ ቀናት ጋብ ብሎ የነበረው ውጊያ ትላንትና መልሶ ማገርሸቱንና አሁንም ድረስ በቅርብ ርቀት መቀጠሉን ይኸው አስተያየት ሰጪ ገልጿል። በቀደም ከተማ ወደ ተቆጣጠሩ ሲነገረው የፋኗይ ወደ አሁን ትላንትና ተቆጣጠሩትን ከተማውን መልሰው ወደ ይባላለን

በዚሁ ግጭት የተነሳ የኢትዮጵያና የሱዳን ድንበር መዘጋቱን በጋላባት መተማ መስመር ላይ ይካሄድ የነበረው የንግድ እንቅስቃሴ መቋረጡን አስተያየት ሰጪው አመልክቷል። ስለ ሁኔታው ለአሜሪካ ድምፅ በኢሜል መልእክት ማብራሪያ የሰጠው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ከሰሞኑ በመንግስት የጸጥታ ኃይሎችና ማንነታቸው ባልታወቀ ታጣቂ ቡድኖች መካከል የተካሄደውን ግጭት ተከትሎ የጋላባት መተማ ድንበር መዘጋቱን አረጋግጧል።

ግጭቱ እስካሁን ድረስ በመተማ መጠለያ ጣቢያ ባሉ ስደተኞች ላይ እያሳደረው ተጽዕኖ የለም ያለው የመንግስታቱ ድርጅት የስደተኞች ጉዳይ ጽሕፈት ቤት ጉዳዩንም በቅርበት የተከታተለ መሆኑንም አመልክቷል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀን አንድ ስደተኛ በበኩሉ በትናንትናው ዕለት በከተማዋ ግጭቱ መቀጠሉን ጠቅሶ በስደተኞች ላይ የደረሰ ጉዳት ግን ያለመኖሩን አስረድቷል። ሆኖም ሁኔታው አስጨንቆናል። በተባራሪ ጥይት የመመታትና ካለንበት የመጠለያ ጣቢያ አቅራቢያ ሊደርሱ የሚችሉ ሌሎች መሳሪያዎች አደጋ ስጋት አድረውብናል ብሏል።

እስካሁን በግጭቱ ሳቢያ የደረሰ ጉዳት ባይኖርም እንቅስቃሴዎች እንዲገደቡና የአገልግሎቶች አቅርቦት እንዲስተጓጎል አድርጓልም ሲል አክሏል። እንደ መጠጥ ውሃ፣ ምግብና ሕክምና የመሳሰሉ አገልግሎቶች እየቀረቡልን አይደሉም። ላለፉት ዘጠኝ ቀናት ገደማ በአካባቢው ባለው ግጭት የተነሳ የአገልግሎት አቅርቦት ተቋርጧል። የረድኤት ሠራተኞችንም አናይም።

በሚሰጣቸው የጉዞ ማስጠንቀቂያ ምክንያት አይንቀሳቀሱም። እዚህ በአጠገባችን ካለችው የገንዳ ውሃ ከተማ የደረሰ የምግብ እርዳታ እንኳ ወዳለንበት ከተማ መጓጓዝ አልቻለም። በምዕራብ ጎንደር የተለያዩ አካባቢዎችም ግጭቱ መቀጠሉን የአሜሪካ ድምፅ ምንጮች አመልክተዋል። በተለይ ከመተማ ዮሐንስ ወደ ገንዳ ውሃ ከተማ በሚወስደው መስመር ላይ ባሉት ከተሞችና እና መንደሮች በዚህ ሳምንት በተለያየ ጊዜ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያዎች መካሄዳቸውን አስተያየት ሰጮች አመልክተዋል።

ከመተማ ዮሐንስ በ40 ኪሎ ሜትር ርቀት ላይ በምትገኘውና የምዕራብ ጎንደር ዞን ዋና ከተማ በሆነችው ገንደኋ ባለፈው ሰኞ ማለዳ ላይ ጀምሮ እስከ ቀትር ድረስ ለስድስት ሰዓታት የቀጠለው ውጊያ መካሄዱን አንድ የከተማዋ ነዋሪ ገልጸዋል። ውጊያው ከከተማዋ አቅራቢያ መደረጉን ያወሱት አስተያየት ሰጪ በግብርና ስራ ላይ የነበሩ ሁለት ንጹሐን ሰዎችም በግጭቱ መገደላቸውን አመልክተዋል። ተፋላሚዎቹ ኃይሎች እዚያው አካባቢ መመሸጋቸውን የተናገሩት እኚሁ አስተያየት ሰጪ በመጠኑ ጋብ ብሎ የቆየው ውጊያ ዳግም በትላንትናው ዕለት መካሄዱን አመልክተዋል።

የካንት ከተኳሽ እንሰማለን። ትላልቅ የከባድ መሳሪያ ነው። አሁን የከተማው እንቅስቃሴ በአዛዝ አቋርጦ ነበር ስራ ጀምረዋል። ባንኮች ግን አልተከፈቱም። በምዕራብ ጎንደር መተማ ወረዳ ውስጥ በልዩ ልዩ አካባቢዎች ይደረጋሉ ስለሚባሉት ግጭቶችና አስከተሉ ስለተባለው ጉዳት ከወረዳው የመንግስት ኃላፊዎችና ከአማራ ክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም።

ኢትዮጵያና ቻይና በየሀገሮቻቸው ገንዘብ መገበያየት የሚችሉበትን ስምምነት መፈጸማቸውን ኢትዮጵያ ገልጻለች። የገንዘብ ልውውጥ ስምምነቱ ትላንት ላይ መደረሱን የገለጹት የገንዘብ ሚኒስትሩ አህመድ ሺዴ በማዕከላዊ ባንኮች ንግግር ላይ በመመስረት ስምምነቱ እንደሚተገበርም ጠቁመዋል።

ስምምነቱ የተለያዩ ጠቀሜታዎች እንዳሉት የገለጹት የምጣኔ ሀብት ተንታኝ አቶ ክቡር ገና በበኩላቸው ከሁለቱ ሀገራቶች አቅምና የንግድ ልውውጥ ሚዛን አለመመጣጠን ጋር በተገናኘ አነጻጽረው የቻይና ተጠቃሚነት ግን ከፍ ሊል እንደሚችል አብራርቷል። በመሆኑም በልውውጥ የሚገኘው ገንዘብ ኢትዮጵያ ለምጣኔ ሀብቱ ጠቃሚ በሆኑ ዘርፎች ላይ ማዋል እንዳለባት ነው የጠቀሙት ኬኔዲ አባተ ዘገባለሁ።

ቤጂንግ ላይ በተካሄደው የቻይና አፍሪካ የትብብር መድረክ ላይ የታደሙት ጠቅላይ ሚኒስትር አብይ አህመድ ትናንት ነሐሴ 30 ቀን 2016 ዓ.ም ከቻይና ጠቅላይ ሚኒስትር ሊ ኪያንግ ጋር በሁለቱ አገሮች መካከል ያለውን ትብብር የበለጠ ለማጠናከር በሚያስችሉ መንገዶች ላይ ውይይት ማድረጋቸውን በማህበራዊ የትስስር ገጾቻቸው ገልጸዋል። በሁለቱ አገሮች መካከል 17 የመግባቢያ ሰነዶች መፈረማቸውንም ጠቅላይ ሚኒስትሩ ይፋ አድርገዋል። ከስምምነቶቹ መካከል የመገበያያ ገንዘብ ልውውጥ

እንደሚገኝበት ወደ ቤይጂንግ ያቀናው የኢትዮጵያ ልዑክ አባል የሆኑት የገንዘብ ሚኒስትሩ አቶ አህመድ ሺዴ በብሔራዊው የኢትዮጵያ ቴሌቪዥን በተላለፈው ንግግራቸው አስታውቀዋል። የከረንሲ ስዋፕ ወይም ብርና በዩዋን መካከል መለዋወጥ በቀጥታ እንድንችል ዛሬም ከስምምነት ደርሶ የሚመለከታቸው ሁለቱ ብሔራዊ ባንኮች በጋራ አብሮ እንዲሰሩ መመሪያ እንደሚያስተላልፉ ቃል የገቡበት ሁኔታ ነው ያለው። ስለዚህ ይህም ደግሞ ቻይና ከኢትዮጵያ የምትገዛውን ምርት ወይም እኛ

ከቻይና መንገዛው የቀጥታ መገባየት በሁለቱ አገር ገንዘቦች የመቀያየርና በዛ የመገበያየት ኢንቨስትመንትን ፋሴት የማድረግ ጉዳይ አንዱም ይሄ ነው።

ኢትዮጵያና ቻይና በየሀገሮቻቸው ገንዘብ ለመገበያየት ያደረጉት ስምምነት ኢትዮጵያ ባለፈው የሐምሌ ወር ከተባበሩት አረብ ኤምሬቶች ጋር ካደረገችው ስምምነት ጋር ተመሳሳይ መሆኑንም ሚኒስትሩ አክለው ገልጸዋል። ኢትዮጵያና የተባበሩት አረብ ኤምሬቶች ባለፈው ሐምሌ 9 2016 ዓ ም የኢትዮጵያ ብሔራዊ ባንክ 3 ቢሊዮን ድርሃም በተባበሩት አረብ ኤምሬቶች ማዕከላዊ ባንክ ተቀማጭ እንዲኖረውና የተባበሩት አረብ ኤምሬቶች ማዕከላዊ ባንክ በአንጻሩ 46 ቢሊዮን ብር በኢትዮጵያ ብሔራዊ ባንክ

ባንክ እንዲቀመጥለት መስማማታቸው ይታወቃል። የመገበያያ ገንዘብ ልውውጥ ስምምነት ሲፈጸም የስምምነቱ ፈጻሚ ሀገራት አቻ ግምት ያለው የየአገሮቻቸውን ገንዘብ በመለዋወጥ ለንግድና ኢንቨስትመንት ጉዳዮች መጠቀም ያስችላቸዋል።

በኢትዮጵያና በቻይና መካከል የተደረሰው ስምምነትም በሁለትዮሽ የንግድ ግንኙነት ውስጥ እንደ ዶላር ካሉ ዓለም አቀፍ ተቀባይነት ያላቸው የመገበያያ ገንዘቦች ውጭ ተጨማሪ አማራጭ በመፍጠር ንግድና ኢንቨስትመንትን ሊያቀላጥፍ እንደሚችል የአፍሪካ ንግድ ምክር ቤቶች ዋና አስተዳደር የሆኑት የምጣኔ ሀብት ባለሙያ አቶ ክቡር ገና ይገልጻሉ። ሁለቱም አግባት መጀመሪያ በተመኑ ይስማማሉ አንድ ብር

ምን ያህል የዋን ያወጣል ወይም አንድ የዋን ምን ያህል ብር ያወጣል የሚባለው ይስማሙ እና በዛ መሰረት ሁለቱ ተስማምተው በዚህ ኢንትረስት ሬት ባንክ ውስጥ ተቀምጦ አቅማቸው የሚፈልገው የሚችለው ቦታ ድረስ ውል ይሰራረማሉ። ማለት የቻይና ቢዝነሶች ከኢትዮጵያ ለሚገዙት ወይም ኢትዮጵያ ውስጥ ለሚሰሩት ስራ የሚከፈላቸው በብር ይሆናል። የኢትዮጵያ ደግሞ ቻይና ውስጥ ሄደው የሚከፈላቸው

በዩዋን ይሆናል ማለት ነው በዶላር ከመጠቀም ያድናል ማለት ነው ሁለቱን ሀገራት እና የሚፈለገውም እሱ ሊሆን ይችላል እኛ ከቻይና ብር የምንገዛ ከሆነ እነሱ ደግሞ ከኛ የሚገዙት በዩዋን እስከሆነ ድረስ ሁለቱም የውጭ ገንዘብ መፈለግ የለባቸውም ግን እኛ ምን ያህል ነው ከቻይና የምንገዛው እነሱስ ምን ያህል ነው ከኛ የሚገዙት የሚለው በጣም

ወሳኝ ይሆናል ማለት ነው። በስምምነቱ መሰረት የሚኖረውን የተጠቃሚነት ሚዛን በተመለከተ በሰጡን አስተያየት ደግሞ ቻይና በንግድና በኢንቨስትመንቱ ዘርፍ ካላት የበላይነት አንጻር የገንዘብ ልውውጡን እየተሻለ በሚጠቅማት መልኩ ልትገለገልበት እንደምትችል ገልጸው፣ ኢትዮጵያ ተጠቃሚነቷን ከፍ ለማድረግ በልውውጥ የሚገኘውን ገንዘብ ምርታማነትን ሊያሳድግ በሚችል ዘርፍ ላይ ማዋል እንደሚጠበቅባት ይመክራሉ። አንደኛው የበለጠ ሊጠቀም የሚችልበት ሁኔታ

ይኖራል። ለምሳሌ አሁን እኛ የተወሰነ ነገር ከዚህ በፊት የምንገዛቸውን ከቻይና ለምሳሌ፣ ከብድሩ ጋር ተያይዞ ፕሮዳክት ብቻችንን የሚያሳድግ ግዢ ነው መፈጸም ያለብን ብዬ የምገምተው ማለት ምንድን ነው ማሽነሪ ይገባል ወይ ደግሞ ፓርቶች ይገባሉ ለፋብሪካ የሚውሉ ከዛ ምርት

ይወጣና ከዛ ፋብሪካ ወደ ውጭ ሊላክ የሚችልበት ሁኔታ ይመጣል። ዶላር ሰገባበት ማለት ነው። የቻይና ደግሞ ቢዝነስ ማን ኢትዮጵያ ውስጥ ምን ሊያደርጉ ይችላሉ? የቻይኔዞቹ ከኢትዮጵያ የሚገዙት ምርት በጣም የተወሰነ ከሆነ ወደ ኢንቨስትመንት ነው የሚሄዱት። የሚገዛ ነገር ካለ ይገዛሉ። የሚፈልጉትን ከገዙ ባሻገር ኢንቨስት ማድረግ ይችላሉ።

የተለያዩ ነገር ሊሰሩ ይችላሉ። እንግዲህ ሚዛኑ በየትኛው ጋር ያጋድላል የሚለው በዛ ነው የሚታየው። የቻይና ሚዛን እንዲያጋድል ይችላል። በሁለቱ መካከል ሚዛናዊ ካልሆነ አንደኛው የበለጠ ተጠቃሚ የሆነ አቅም ያለው ማለት ነው። ፋብሪካ ለማቋቋም ከፈለጉ የሰው ኃይል እዚህ ለራሳቸው ላላቸው ሀገር ውስጥ ላላቸው ስራ በብር መክፈል ይችላሉ ማለት ነው በአሁኑ አካሄድ

ኢትዮጵያና ቻይና በስምምነታቸው መሰረት ምን ያህል ተመን ያለው የመገበያያ ገንዘብ እንደሚለዋወጡና ስምምነቱ ለምን ያህል ጊዜ ሊቆይ እንደሚችል ያላብራሩት አቶ አህመድ ዝርዝር ጉዳዮች በማዕከላዊ ባንኮች ንግግር እንደሚወሰኑ ጠቅሰዋል። የምጣኔ ሀብት ባለሙያው አቶ ክቡር ገና ለገንዘብ ልውውጡ ስምምነት ስኬታማነት የማዕከላዊ ባንኮች ሚና የጎላ እንደሆነ ያስረዳሉ። ለምሳሌ አንዱ ኢንትረስት፣ ለምሳሌ ቢወርድ ኢንትረስት

ብቻ ሳይሆን የመለዋወጫው ገንዘብ የመለዋወጫው ገንዘብ ለምሳሌ ብንወድም ባንወድም መተመኛው አንደኛው ዶላር ወይም ዩሮ ሊሆን ይችላል። ስለዚህ ፎረን ከረንሲ የአንደኛው ከፍ ካለ፣ የአንደኛው ዝቅ ካለ ይሄ ራሱ በሁለቱ መካከል ያለውን የስዋፒንግ አግሪመንት በተለይ አማውንቱን ሊለውጠው ይችላል። እሱም አብረው ተነጋግረው የሚለዋውጡት ይሆናል። እንግዲህ በሁለቱ መካከል የብሔራዊ ባንክ ሚና ከፍተኛ ነው የሚሆነው እሱ ነው ለ

ነጋዴዎቹም ያንን ገንዘብ የሚሰጠው በዛም በኩል በዛ መልኩ ይሆናል የሚካሄዱት። ከቻይና ጋራ ተደረሰ ያሉትን የገንዘብ ልውውጥ ስምምነት ከማክሮ ኢኮኖሚ ማሻሻያው ጋር ያገናኙት የገንዘብ ሚኒስትሩ አቶ አህመድ ሺዴ ስምምነቱን ተጨማሪ ከፍተኛ የውጭ ምንዛሪ የሚያስገኝ ነው ሲሉ አሞካሽተውታል። በአውሮፓውያኑ የቀን አቆጣጠር ካለፈው ጥር አንድ አንስቶ የብሪክስ አባል የሆነችው ኢትዮጵያ የገንዘብ ልውውጥ ስምምነት ያደረገችው ከሁለት የስብስቡ አባላት ጋራ ነው

እርሷ ጋራ በተመሳሳይ ጊዜ ብሪክስን ከተቀላቀለችው የባህረ ሰላጤዋ ሀገር የተባበሩት አረብ ኤምሬቶች ጋር ካደረገችው የገንዘብ ልውውጥ ስምምነት ከአንድ ወር ያህል በኋላ መሆኑ ነው ከብሪክስ መስራቿ ቻይና ጋር መሰል ስምምነት ማድረጓን ያስታወቀችው። ይህ በእንዲህ እንዳለ ፕሬዚደንት ሺ ጂንፒንግ ትናንት በነበረው የቻይና አፍሪካ የትብብር መድረክ የሁለተኛ ቀን ውሎ ላይ ባሰሙት ንግግር በአፍሪካ ለተጨማሪ የመሰረተ ልማት ግንባታዎች

በሶስት ዓመታት ውስጥ ወደ 51 ቢሊዮን ዶላር የሚጠጋ ገንዘብ ሀገራቸው በብድርና በኢንቨስትመንት ፈሰስ እንደምታደርግ፣ እንዲሁም ቢያንስ ቁጥራቸው አንድ ሚሊዮን ለሚደርስ የአፍሪካ ዜጎች የሥራ እድል እንደምትፈጥር ቃል ገብተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

አስከትለን የምናልፈው ወደ ሱዳን ነው። በሱዳን የእርስ በርስ ጦርነት የሚፋለሙት ሁለቱም ወገኖች በጦር ወንጀል ደረጃ ሊፈረጁ የሚችሉ ጥቃቶችን መፈጸማቸውን የተባበሩት መንግሥታት ድርጅት የመደበው መርማሪ ልዑክ ዛሬ አርብ ይፋ ባደረገው ሪፖርቱ አስታወቀ። የዓለም ሀያላን የሲቪሎችን ደህንነት የሚጠብቁ ሰላም አስከባሪዎችን እንዲልኩና የዳርፉሩን የጦር መሳሪያ ማዕቀብም በመላዋ ሱዳን ላይ እንዲፀና ሀሳብ አቅርቧል። በሮይተርስ የተጠናቀረውን ዘገባ ቆንጅታ

ቆይ እንደሚከተልም ታሰማናለች። የሱዳን የጦር ሰራዊትና የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ሁለቱም ሲቪሎች ላይ አስገድዶ መድፈር ሌላም የማሰቃየት አድራጎትን ጨምሮ ጥቃቶች ማድረሳቸውንና በዘፈቀደ ሲቪሎችን ማሰራቸውን ሪፖርቱ አመልክቷል።

ከዚህ ድምዳሜ ላይ የደረሰው ከጥቃቶቹ ሰለባዎች ከዘመዶቻቸው ከዘመዶቻቸውና ከማኞች ጋር ባደረጋቸው 182 ቃለ መጠይቆች ላይ ተመርኩዞ እንደሆነ ነው ያስታወቀው የመንግስታቱ ድርጅት አቃጣሪ ተልእኮ ሊቀመንበር መሐመድ ቻንዲ ኦትማን ለጋዜጠኞች በሰጡት ቃል ስለ ምርመራው እንዲህ ሲሉ አስረድተዋል We found that there are reasonable grounds to believe that both SAF and RSF

ተፋላሚዎቹ የሱዳን የጦር ኃይሎችና ፈጥኖ ድራሽ ድጋፍ ሰጪ ኃይሎችና ተባባሪዎቻቸው ዘግናኝ የሆኑ ጥቃቶች መፈጸማቸውን በክትትላችን ደርሰንበታል። ሌላው የመንግስታቱ ድርጅት መርማሪ ተልዕኮ አባላችን ሞና ሪሽማዊ በዝርዝር እንደሚያብራሩት የተፈጸሙት አብዛኞቹ ጥቃቶች በዓለም አቀፍ ወንጀልነት የሚፈረጁ ስለመሆናቸው

አሳማኝ ምክንያቶች አግኝተናል። በምርመራችን ያገኘነው ውጤት ተፋላሚዎቹ ወገኖችም ሲቪሎችን ከጥቃት ለመጠበቅ አለመቻላቸው በአስቸኳይ ጣልቃ ገብ እርምጃ እንደሚያስፈልግ የሚያመለክት ነው ብለዋል። ኦትማን ከአሁን ቀደም ሁለቱም ተፋላሚ ወገኖች ከዩናይትድ ስቴትስና ከመብት ተሟጋጅ ቡድኖች የቀረቡባቸውን ውንጀላዎች ሲያስተባብሉ ቆይተዋል። አንደኛው ወገን ሌላውን ጥቃቶቹን በማድረስ ሲካሰሱ ነው የቆዩት።

ዛሬም በተባበሩት መንግስታት ድርጅት ሪፖርት ዙሪያ አስተያየታቸውን ተጠይቀው ወዲያውኑ ምላሽ ሳይሰጡ ቀርተዋል። እስካሁን በሪፖርቱ ዙሪያ መግለጫም አላወጡም። ከሊቀመንበሩ ሌላ ሌላይቱ የሀቅ አጣሪው ተልዕኮ አባል ሞና ሪሽማዊ ገለልተኛ ኃይል ማሰማራቱ ጊዜ የማይሰጥ መሆኑን ነው ያስገነዘቡት። በመንግስታቱ ድርጅት ስልጣን የሚሰጠው ሰላም አስከባሪ ኃይል መላክ ሌላው አማራጭ ሊሆን እንደሚችል አክለው ጠቁመዋል።

በድጋሚ የመንግስታቱ ድርጅት ልኡካን ሊቀመንበር ኦትማን ያስረዳሉ። Victims recounted being attacked in their homes, beaten, lashed, and threatened. በምርመራችን የደረስንባቸው አድራጎቶችና ተፋላሚዎቹ ወገኖች የሲቪሎችን ደህንነት ለመጠበቅ አለመቻላቸው አስቸኳይ ጣልቃ ገብ እርምጃ መውሰድ ጊዜ የማይሰጥ ጉዳይ መሆኑን ያሰምርበታል።

በመሆኑም የአገሪቱን ሲቪሎች ደህንነት የሚጠብቅ ገለልተኛ ኃይል እንዲሰማራ በሪፖርታችን አሳስበናል። በተጨማሪም ሁለቱም ወገኖች በዓለም አቀፍ ሕግ ያለባቸውን ግዴታ እንዲያከብሩና በሲቪሎች ላይ የሚያደርሱትን ጥቃት በአስቸኳይ ካላንዳች ቅድመ ሁኔታ እንዲያቆሙ በድጋሚ እናሳስባለን። በመሆኑም የመንግስታቱ ድርጅት የጸጥታ ምክር ቤት እንደ አውሮፓውያን አቆጣጠር በ2004 የተደነገገው እና እስካሁን የቀጠለው የዳርፉር ማዕቀብ ሰፍቶ መላው ሱዳን እንዲሸፍን የሚያደርግ ውሳኔ

እንዲተላለፍ ጥሪ እናቀርባለን። ያን የምንጠይቀው የጦር መሳሪያ፣ የጥይት፣ የገንዘብ የሚሆን ሌላ አቅርቦት እንዳይገባ ለማገድ ነው። በተጨማሪም ሁሉም መንግስታት በዓለም አቀፍ ህግ ባለባቸው ግዴታ ማዕቀቡን በማክበር መሳሪያ ከመስጠት እንዲታቀቡ እንጠይቃለን። ያ ከባድ የሰብአዊ መብትና የዓለም አቀፍ ህግ ጥሰት ሊያስጠይቃቸው ይችላል።

ባለፈው ዓመት ሚያዝያ ወር ላይ የተቀሰቀሰው የሱዳን ጦርነት በአሁኑ ወቅት ከ18ቱ ግዛቶቿ በ14ቱ ተስፋፍቷል። የመንግስታቱ ድርጅት አቃጣሪ ተልእኮውን ጨምሮም የፈጥኖ ደራሹ ኃይሎች አር ኤስ ኤፍ ታጣቂዎች ሴቶችን አግቶ በወሲብ ባርነት መያዝ

ልጆችን በተዋጊነት መመልመልን ጨምሮ ሌሎችም የጦር ወንጀሎች ለመፈጸማቸው አሳማኝ ማስረጃዎች ማግኘቱንም ጨምሮ አስታውቋል። የአጣሪው ተልእኮ አባል ጆ ኢንጎዚ ኦዚዮሎ በበኩላቸው በስም ያልጠቀሷቸው አጋር አካላት በመጀመሪያው የጦርነቱ ዓመት

ከአራት መቶ በላይ የመደፈር ሪፖርቶች እንደደረሷቸው አመልክተው በተጨባጭ ያለው ያስገድዶ መድፈር ስፋት ግን ከዚህ በእጅጉ ሳይበልጥ እንደማይቀር ጠቁመዋል። በዚህ ግጭት እጅግ የሚበዙት ሴቶች፣ ልጃገረዶችና ሕፃናት የሆኑ ሲቪሎች የፆታዊ ጥቃት ላማ ተደርገዋል። አሁንም ድርጊቱ እንደቀጠለ ነው።

በሁለቱም ወገኖች ታጣቂዎች ይደፈራሉ። አንዷን ሴት በደቦ ይደፍሯታል። በተለይ የፈጥኖ ደራሽ ኃይሎች ታጣቂዎች ዳርፉር ውስጥ ባሉ ከተሞችና በካርቱም አካባቢ ጥቃት በሚካሄድበት ጊዜ በስፋት ጾታዊ ጥቃት ይፈጽማሉ።

በዚህ ጦርነት የተፈጸመው የጭካኔ አድራጎት አሉ ጆይ። በልጆች ላይ ዘላቂ ስነ ልቦናዊ ጠባሳ የሚተው ነው። የተባበሩት መንግስታት ድርጅቱ ተልእኮ የሱዳንን ባለስልጣናት ለማነጋገር በተደጋጋሚ ሞክሮ እንዳልተሳካለት አመልክቷል። ፈጥኖ ደራሽ ኃይሉ ደግሞ በምርመራው እተባበራለሁ ማለቱን ጠቅሷል። 17 ወራት ባስቆጠረው የሱዳን ጦርነት ሲቪሉ ህዝብ ለባሰ ረሃብ ለመፈናቀልና ለበሽታ ይበልጡን እየተጋለጠ መሄዱን

よろしくお願いします。

ደግሞ ከአፍሪካ ጉዳዮች ወጣ እንልና ወደ ዩናይትድ ስቴትስ ምርጫ ነው ፊታችንን የምናዞረው። ለፕሬዚዳንትነት የሚፎካከሩት ትራምፕና ካማል ሀሪስ ለዩክሬን የተለያየ እጣ ፈንታን ሰንቀዋል። ዩክሬን የዩናይትድ ስቴትስ ፕሬዚዳንት ለመሆን በሚፎካከሩት ዶናልድ ትራምፕና ካማል ሀሪስ ስር የተለያየ እጣ ፈንታ ነው የሚጠብቃት። ሆኖም የምርጫ ዘመቻቸውን ሊያጠናቅቁ የተቃረቡት ሁለቱም ምንጮች የዩክሬንና የሩሲያን ጦርነት እንዴት

እንደሚፈቱት በግልጽ አላስቀመጡም። ተንታኞች በበኩላቸው በተፈጠረው የጊዜ ክፍተት በዩክሬን የሚካሄደው ጦርነት በፍጥነት መልኩን እየቀየረ መሆኑንና ዩክሬንም የራሷን እጣ እንድትወስን ኃይል እየሰጣት ነው ይላሉ። የአሜሪካ ድምጿ አኒታ ፓውል ያስጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። የዩክሬን ጥንታዊ ዋና ከተማ ነዋሪዎች በኃያላኖች ፍላጎት ማዕበል ወዲያና ወዲህ እንደሚላጉ ጠንቅቀው ያውቃሉ።

ተንታኞችም የቀድሞ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ የስልጣን ዘመን መመረጣቸው አሻሚ መሆኑን ይናገራሉ። ኦሌክሲ ሜልኒክ ራዙ ሞኮቭ የተሰኘ ተቋም ውስጥ የውጭ ግንኙነትና ዓለም አቀፍ ደህንነት ፕሮግራም ውስጥ ጥናት አጥኚ ናቸው። የዶናልድ ትራምፕ ወደ ዋይት ሀውስ መመለስ ለዩክሬን ጥሩ ሁኔታ አይደለም የሚል ሰፊ አመለካከት አለ።

ያን ያክል መጥፎ ላይሆን ይችላል የሚሉ ጥንቃቄ የተሞላባቸው አስተያየቶችም አሉ። ከትራምፕ ጋር ለምክትል ፕሬዝዳንትነት የሚወዳደሩት ጄዲ ቫንስ በአንድ ወቅት ለዩክሬን እምብዛም ግድ እንደሌላቸው ቢናገሩም ትራምፕ ጦርነቱን በፍጥነት እንደሚያቆሙ ገልጸዋል። በዚህ ምክንያት ዩክሬናውያን ምን እንደሚያስቡ እርግጠኛ አይደሉም። ትራምፕንና ፕሬዚዳንት ጆ ባይደንን ጠንቅቆ ለሚያውቀው ህዝብ

ከማላ ሀሪስ ፕሬዝዳንት ቢሆኑ ሊፈጠር ስለሚችለው ነገርም በእርግጠኝነት ለመናገር አስቸጋሪ ነው። ሀሪስ በምክትል ፕሬዝዳንትነታቸው ከዩክሬን ፕሬዝዳንት ቮሎድሚር ዘለንስኪ ጋር በተደጋጋሚ የተገናኙና ባይደንን ወክለው በአትላንቲክ ውቅያኖስ ዙሪያ የተደረጉ የጸጥታ ጉዳይ ጉባኤዎች ላይ ቢሳተፉም በምርጫ ዘመቻቸው ወቅት ዩክሬን ላይ ብዙም ትኩረት አላደረጉም። በዩክሬን ጉዳይ ከትራምፕ በምን እንደሚለዩም

በግልጽ አላስቀመጡም። ትራምፕ ፑቲን አገራችንን እንዲወሩ አበረታተዋል፣ ሩሲያ የፈለገችውን ማድረግ ትችላለች ብለዋል። ሩሲያ ዩክሬን ላይ ጥቃት ከመፈጸመው አምስት ቀናት በፊትም ከፕሬዚዳንት ዘለንስኪ ጋር ተገናኝቼ ሩሲያ ስላላት የወረራ እቅድ አስጠንቅቄያቸዋለሁ። የፑቲንን ወረራ ለመመከት ከሃምሳ በላይ ከሆኑ ሀገራት ዓለም አቀፍ ምላሽ በማሰባሰብ ረድቻለሁ።

ፕሬዚዳንት ኮንጉ ደግሞ ከዩክሬንና ከኔቶ አጋሮቻችን ጋር በጥንካሬ እቆማለሁ። ተንታኞች ሀሪስ የባይደንን ለዩክሬን ድጋፍ ስጡ የሚለውን አቅጣጫ ሊያራምዱ እንደሚችሉ ሲገልጹ፣ የትራምፕ ሰፋ ያለ የውጭ ፖሊሲ ደግሞ እንደ ሁልጊዜው ግልጽ አለመሆናቸውን ይናገራሉ።

በለንደን ዩኒቨርሲቲ የውጭ ጉዳይ ፖሊሲና ደህንነት ጉዳዮች መምህር የሆኑት አንድሪው ፓይን ትራምፕ ጦርነቱን በመጀመሪያው ቀን ለማቆም የገቡትን ቃል እንደ ምሳሌ ያስቀምጣሉ።

It's not entirely clear how he'll do that. ያንን እንዴት እንደሚያደርጉ ግልጽ አይደለም። ዋናው ፍራቻው ምናልባት ዩክሬንን በመተው የሚሰጠውን በጀት በመቁረጥና ዘለንስኪ ለድርድር እንዲቀመጡ በማስገደድ ሊያደርጉት ይችላሉ የሚለው ነው። በዚህ ሁኔታ ውስጥ ፑቲን በሚያገኙት የመደራደር አቅም ደስተኛ ይሆናሉ። ፔን አክለው የዩክሬን ኃይሎች ድንበር አቋርጠው ለማጥቃትና የተወሰነ የሩሲያ ግዛት ለመውሰድ ባደረጉት እርምጃ የጦርነቱ ሁኔታ ተቀይሯል ይላሉ።

ሆኖም ዩክሬን የወሰደችውን መሬት ይዛ ለመቆየት ፍላጎቱም ሆነ አቅሙ ላይኖራት እንደሚችል ግምታቸውን ያስቀመጡት ተንታኞች የዩናይትድ ስቴትስን ምርጫ የሚያሸንፈው ለኪየቭ የመደራደር አቅም ወሳኝ ነው ይላሉ። ፔን ባይደን በቀራቸው ጊዜ ወሳኝ ሚና ሊኖራቸው እንደሚችል ይናገራሉ።

ከህዳር ወር በፊት በዩናይትድ ስቴትስ አቋምም ሆነ በዩክሬን ወታደራዊ እንቅስቃሴዎች ዙሪያ ለውጥ ይኖራል ብዬ አልጠብቅም። ነገር ግን ውጤቱ ምንም ይሁን ምን ኪቭ የፈለገችውን ማድረግ የምትችልበት የተወሰነ ነፃነት ይሰጣት እንደሆነ በህዳርና በጥር መካከል የሚኖረውን ሁኔታ በቅርበት እከታተላለሁ። ሁለቱ እጩዎች ፉክክራቸውን በቀጠሉበት ወቅት የአሜሪካንን ምርጫ የትኛውም ወገን ቢያሸንፍ

ዩክሬን ላይ በመጨረሻ ሊፈጠር የሚችለውን ውጤት የሚወስነው ግን የአሜሪካ ፕሬዝዳንት ላይሆን ይችላል። በአኒታ ፓውል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጳጉሜ አንድ ሁለት ሺ አስራ ስድስት አመተ ምህረት መሰናዷችንን ነው። የመጨረሻው አርብ የአመቱ የመጨረሻው አርብ መሰናዶ ላይ ነው የምንገኘው። ወደ ሁለተኛው የዝግጅታችን መርሃ ግብር ነው የምንሻገረው።

የምሽቱ የሁለተኛው ምዕራፍ የመጀመሪያው ዘገባችን ወደ ቺካጎ ነው የሚወስደን ከሀብታሙ ስዩም ጋር ሀብታሙ ስዩም ከሰሞኑ ወደ ቺካጎ ባደረገው ጉዞ የኢትዮጵያን ቋንቋ ባህልና ትውፊት ለተተኪው ትውልድ ለማሸጋገር ጥረት እያደረገ የሚገኝ አንድ የትውልደ ኢትዮጵያውያን ደብር ቃኝቷል ወደ ዛ ነው እንሻገረ

የዘመናዊነት ማሳያ ተብለው ከሚጠሩ የዩናይትድ ስቴትስ ከተሞች መካከል አንዷ በሆነችው ቺካጎ ከተማ እንገኛለን። በከተማው አንደኛው ጥግ ላይ በምትገኘው የኢትዮጵያን ደብር ውስጥ ግን ጥንታዊ መሠረት ያለው ከትውልድ ትውልድ የተሻገረው ሃይማኖታዊና ትውፊታዊ ሥነ ሥርዓት ይከናወን ይዟል። ወደ ምድር ከመጡባት አፍታ ጀምረው የደጀ ሰላሟ ቤተኛ የሆኑት ሕፃናትና ታዳጊዎች የሥነ ሥርዓቱ ዋነኛ ተሳታፊዎች ናቸው። እቺ ቤተክርስቲያን ከዚህ ክርስትናዊነት እየተነሳሁበት ከዚህ ነው

ቤተክርስቲያን በጣም አሳድጋኛለች፣ ጥሩ መንገድ አሳድጋኛለች። ጓደኞችም ደግሞ ከዚህ ነው ምገናኝ፣ ሁልጊዜ እሁድ እሁድ ከዚህ ነው ምገናኝ። እኛም አብረን መዝሙርን ዘምላለን፣ ምናምን ሁሉ ነገር እናረጋለን። አሁን አማርኛ ልጅኛ ምንም አፉንም እያስቸገረኛል ትንሽ ግን ከዚህ በጣም

ያወረው እንትን ይለምዳለው እና ንባብም ምንም አላውቅም፣ እንደውቅና የለመድኩ ስቆይ ነው ንባብ ያወቆ ከአማርኛም ናገዝ። ቃል ኪዳን መሐባውን ለመሰሉ ታዳጊዎች ደብረ ኤዶም ደብረ ገነት ቅድስተ ቅዱሳን ማርያም ካቴድራል ከሃይማኖታዊ ማዕከልነት ተሻግሮ ስለ ማንነታቸው የበዛውን እውቀት የሸመቱባት ስፍራ ናት። አሁን ከኢትዮጵያ ስለማልኖር የኢትዮጵያን ታሪኳን

ሂስቶሪ ምናምን ትራዲሽን አሁን ስለተማርክም፣ ኢትዮጵያ ብሄድ ምንም አይለኝም። ትምህርት አለ። ቅዳሜ ቅዳሜ ትምህርት አለን። በትምህርት ሲዘጋ ደግሞ ሌላ ትምህርት አለን። ጠዋት ጠዋት በሱ ምልክ ያስተምሩና ቤተ ክርስቲያኗ በዘረጋቻቸው ህጻናትና ታዳጊ ተኮር መርሃ ግብሮች አልፈው የላቀቁም ነገር እየፈጸሙ ካሉ ታዳጊዎች መካከል አንዷ ፌቨን ግርማ መከተናት

ከታላላቆቹ የቀሰመቻቸውን እውቀቶች ለታናናሾቿ ማካፈል ከጀመረች ስንባብታለች። እዚህ ቤተ ክርስቲያን እስከ ልጅነቴ በቃ ያገለገልኩት ነበር። እናቴ አባቴ ሲያመጠኝ ጠዋት ለምንድን ነው የምታመጠኝ ስልስ ነበረ፣ እና በልጅነቴ ማለት ነው። እና አሁን ሳደግ በጣም ምክንያቱ ሳይ ነበር። በቃ አስሜሮቹ መዝሙር ተሰጠው መልስ ጸሎት ሲያሰምሩ

አሁን በጣም ነው የሚጠቅመኝ ትምህርት ቤት እዚህ ሀገር ውጭ ስሄድ የሚያስጨነቀኝ በሚያስፈራ ሁኔታ ሲኖር በቃ ጸልዬ ሰላምታ ይመጣለኛል። እና አሁን ተመልሼ ለቤተ ክርስቲያኑ አስተምራለሁ። ወደ ሀያ ልጆች አሉ። መዝሙር አስጠናለሁ እና በገና አሁን ተጀምረዋል። ውዳሴ ማርያም ማጥናት እና ተሰጦመት

በተጨመረ እንሄዳለንና በጣም ነው ማመሰገነው። እነዚህ ታዳጊዎች የሚያዘው ትሮአት እድሜዋ ከ15 ዓመታት የተሻገረው ደብረ ኤዶም ደብረገነት ቅድስተ ቅዱሳን ማርያም ካቴድራል በቺካጎ ከሚገኙ ሶስት የኢትዮጵያን አብያተ ክርስቲያናት መካከል አንዷ ናት። ዋና አስተዳዳሪው ሊቀሊቃውንት አባ ወልደ ትንሣኤ አባተ፣ ቤተ ክርስቲያኗ በከተማዋ ለሚኖሩ ትውልድ ኢትዮጵያውያን የመንፈሳዊና ማኅበራዊ አገልግሎት ደሴቱን መቆየቷን ይናገራሉ።

በዚህ በቤተ ክርስቲያን ስትመጣ የቤተክርስቲያን ትምህርት ብቻ ሳይሆን ሀገራቸውንም ያውቃሉ። እንደ አጠቃላይ የኢትዮጵያ ሕዝብ አሁን በተለይ ኦርቶዶክሱም የሚገናኘው ቤተ ክርስቲያን ነው። መገናኛ ነች። ድልድይ ነች ቤተ ክርስቲያን። እና ቤተ ክርስቲያን ለታዳጊዎቹ እንዳድጉባት፣ ሃይማኖታቸውን እንዳውቁ፣ እግዚአብሔርን እንዳውቁ እንደገና ደግሞ አገራቸውንም የሚያውቁባት

ማብራት ነች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና አላሟ የእግዚአብሔርን ወንጌል ማስፋፋት፣ የሀገርን ታሪክ፣ የቤተክርስቲያንን ታሪክ፣ ዶግማ፣ ቀኖና፣ ታሪክን ትውፊትና ባህልን ማስተዋወቅ ነው። ትልቁ ነገር ቤተ ክርስቲያኗ በተለይ ታዳጊ ትውልድ ኢትዮጵያን፣ መሰናክሎችን አልፈው ስለማንነታቸው ማንነታቸው ጠንቅቀው አውቀው ለማዕረግ ይበቁ ዘንድ በቻለችው ሁሉ ስታግዝ መቆይቷን ይናገራል።

ሕፃናትና ታዳጊዎች በመልካም ስነ ልቦና ይታነጹ ዘንድ ስላላት አበርክቶትም ያነሳሳሉ። ልጆች አሁን በጣም በስፋት እዚህ ክረምት ላይ በጣም ብዙ ሕፃናት ነበሩ፣ ልጆች ነበሩ። እነዚ ልጆቹ ትምህርት ሲዘጋ ቀጥታ ወደ ቤተ ክርስቲያን ነው የመጡት። ወደ ሶስት አድባራት ያለው የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያና ነው ልጆች ሲመጡ የነበረው። ያ ማለት ሁሉንም ልጆች ሰዎችን ያስተሳስራል ማለት ነው ቤተ ክርስቲያን።

አገር ህዝብ ነው። ብሔር ህዝብ ነው። ወይም ከለር መልክን አትለይም። ሁሉንም እግዚአብሔር አርአያና አምሳል የተፈጠረውን በኢየሱስ ክርስቶስ ያመነውን አምኖ የተጠመቀውን ሁሉ አሰባስባ ይዛ ነው የምትሄደው እና እዚህ አካባቢ ያሉትንም ሰዎች አሰባስባ ነው ይዛ የምትሄደው። እንዳጠቃላይ ያሉትን ማንንም አትለይም። በብሔር በቦሳ በዘር አትለይም ቤተክርስቲያን

ወደ ቤቷ የመጡትን ልጆቿን ሁሉ ሙሉ አገልግሎት እየሰጠች የወለዱትን እያጠመቀች የሞቱትን እየፈታች ህጻናትን እያስተማረች ትልልቆቹ ለንስሐ እያበቃች ወደ ስጋው ደግሞ እያቀረበች ወደ እግዚአብሔር ዘንድ እያቀረበች ነው የምትገኘው።

እኛ የተገኘ ነው። ሁለት ሳምንታት የሚረዝመው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ፍልሰታ ጾም በተጠናቀቀበት አፍታ ነበረ። በቤተ ክርስቲያኑ ሰፊ ልፍኝ ውስጥ ትውልደ ኢትዮጵያውያን የደስታና የአብሮነት ጊዜ እያሳለፉ ነው። የጾም መፍቻ ቀንነቱ ከአዲሱ ዓመት መዳረሻ ጋር ተዳምሮ ልዩ የበዓል ድባብ በስፍራው ሰፍኗል። ቤተ ክርስቲያኗ ግን ከደስታ ቀን ባለፈ ትውልደ ኢትዮጵያውያን ማኅበራዊና ስነ ልቦናዊ ፈተናዎች ሲከሰትባቸው የሚስተናግዱባት የሐዘንና የጭንቀት ጊዜ መጠጊያ መሆኗን ያስታውሱን።

የቤተ ክርስቲያኗ የሰበካ ጉባኤ ጸሐፊ ዲያቆን ቅዱስ በእውቀቱ ናቸው። ይቺ የኛዋ መቤታችን ቤተ ክርስቲያን ማእከላዊ በከተማው መሀል ስለሆነች ያለችው፣ በተለይም ደግሞ ሀበሾቹ በሚኖርበት አካባቢ እንደመሆኗ መጠን ብዙ አገልግሎቶችን ትሰጣለች። አንደኛው ይሄ የማህበራዊ መስተጋብር ነው። በሐዘን እና በደስታ ጊዜ ብዙዎች የሚመጡት ወደዚህ ነው።

ሰዎች በህልፈተ ህይወታቸው ጊዜ ወይም ደግሞ ሐዘን መቀመጥ ሲፈልጉ መርዶ ሲሰሙ ቅድም እንደውም አይተዋል። አዳራሹ በጣም ሰፊ እና ምቹ ለአገልግሎት የሚመች ስለሆነ ሐዘን ይቀመጣሉ። ሁለት ቀን ሶስት ቀን ከዛም በላይ የሚቀመጡ ሰዎች አሉና በዚህ ረገድ እየሰጠች ያለችው አገልግሎት በእውነቱ በጣም ትልቅ ነው። ብዙ ሰዎች ተጽናንተውባታል።

ብዙ ሰዎች ሰላማቸውን አግኝተዋል በማንኛውም ጊዜ ከሰኞ እስከ ዓርብም እራሱ አንድ ካህን አሉ አገልግሎታቸው የቤተ ክርስቲያን ብቻ የሆነ እና ሰዎች በጭንቀታቸው ሀዘን የተለያዩ ነገር ጭንቀት ሲገጥማቸው ይደውሉ ና መጥተው የሚጽናኑበት ሁኔታ ነው ያለው ቤተ ክርስቲያኗ በአመታት ጉዞዋ ውስጥ በርካታ ውጣ ውረዶች እንደገጠሟት የሚያስታውሱት ዲያቆን ቅዱስ ተግዳሮቶችን አልፋ ነገም አገልግሎቶችን መስጠት ትቀጥል ዘንድ

በከተማዋና በአካባቢዋ የሚኖሩ ትውልድ ኢትዮጵያውያን ሚና ሊልቅ እንደሚገባ ይናገራሉ። ቀደም ባሉት ከኛ በፊት የነበሩ ኢትዮጵያውያን እጅግ በጣም ፈተና ያሳለፉበት ሁኔታ ነው የነበረው። አሁን ግን አብያተ ክርስቲያናት በዚህ መልኩ በመደራጀታቸው በመጠናከራቸው ልጆች ላይ ከፍተኛ ስራ እየተሰራ ነው ያለውና

በህፃናት ክፍል እየተሰራ ያለው በተለይ እጅግ እጅግ በጣም ደስ የሚያሰኝ እና ልጆቻችን ህይወት ላይ ለውጥ እያየንበት ያለው ሁኔታ ነው ያለው። በዚህ በድራግ እና በመሳሰሉ የምንሰማው ክፉ እና አስቸጋሪ ሁኔታ አለና ከዛ ልጆቻችን እንዲጠበቁ እየተደረገ ያለው በጣም ከፍተኛ ነው። እንደውም ከዛም ባለፈ ራሳቸው ልጆቹ ልጆቹ ራሳቸው

አውቀው ያለውን ነገር የቤተ ክርስቲያኗን ትምህርትና ባህሏን፣ ወጓን ጠንቅቀው ታናናሾቻቸውን እያስተማሩ ያሉ ቅድም ኢንተርቪው ያደረግካቸው ልጆች፣ አሁን እነሱ ታናናሾቹን ህፃናቱን እያስተማሩ ያሉበት ሁኔታ ነው እና ልጆቹ ላይ እየተሰራ ያለው መልካም ነው። በቀጣዩ አሁን እንደ ፕሮጀክት የተያዘው ልጆቹን በደንብ ኦርጋናይዝድ ሆነው በተጠና ሁኔታ እና በተሰፈረ በሚለካ ሁኔታ

ልጆች ላይ ለውጥ የሚያመጡ መምህራንን መፍጠርና በዛ ላይ ስራ እየሰራን ያለን በሁኔታ ያለ። የቺካጎ ደብረ ኤዶም ደብረ ገነት ቅድስተ ቅዱሳን ማርያም ካቴድራል አትላንቲክን ተሻግረው ከሚገኙ የኢትዮጵያውያን ደብሮች መካከል አንዷ ናት። ከመላ ዓለም የመጡ ህዝቦች እንደ ባህልና ማንነታቸው ተቻችለው በሚኖሩባት ከተማ ቤተ ክርስቲያኗ ለትውልድ የኢትዮጵያውያን አዋቂዎች

የመንፈሳዊና ማህበራዊ ሕይወት መዳረሻ፣ ለህፃናትና ታዳጊዎች የባህልና ትውፊት መማሪያ መሆኗ ቀጥሎ ማየት ህልማቸው መሆኑን ሀሳባቸውን ከቸሩን ሁሉ ሰምተናል። ለአሜሪካ ድምፅ ሀብታም ስዩም ቺካጎ። የኒውዮርክ ከተማ የፍልሰተኞች ከለላ ሰጭነት ፖሊሲ እንዲሻሻል ከንቲባው ጥሪ አቀረቡ።

ኒውዮርክ ከተማ ውስጥ ከተጠለሉ ፍልሰተኞች ጋር ተያይዞ የሚፈጸሙ ወንጀሎች የከተማዋን ነዋሪዎች ስጋት ላይ ጥለዋቸዋል። አንዳንድ ነዋሪዎች ችግሩን ያመጣው አስተዳደሩ ባለፉት ሁለት ዓመታት ፍልሰተኞችን ህጋዊ ሰነድ የሌላቸው ፍልሰተኞች በከተማዋ እንዲጠለሉ በመፍቀዱ ነው ሲሉ ይወነጅላሉ። ኤረን ራነን እና ኢጎር ሺ ሃናካ

ሀናንካ የህግ አስከባሪ ባለስልጣናትና የፖለቲካ ሰዎችን እንዲሁም ደግሞ ተሟጋቾችና ፍልሰተኞችን አነጋግረው ያጠናቀሩትን ዘገባ ቆንጅት ታዬ እንደሚከተለው ታቀርብልናለች። ባለፈው ጥር ወር ውስጥ በኒውዮርክ ታይምስ ስኩዌር በሚባለው አካባቢ ሁለት ፖሊሶች በፍልሰተኞች ጥቃት እንደደረሰባቸው መሰማቱን ተከትሎ የከተማዋ የፍልሰተኞች መጠገያነት ነገር መፍትሄ የሚሻ ጉዳይ መሆኑ ጎልቶ ወጥቷል።

ጉዳዩ አልተቋጨም፣ በሂደት ላይ ነው። ቢሆንም ኒውዮርክ ከተማ የፍልሰተኞች አስጠላይነት ፖሊሲዋ መቀየር ይኖርበት ይሆን የሚለው ጥያቄ አሁንም እንዳለ ነው። የከተማዋ የህግ አስከባሪዎች ከፌዴራሉ መንግስት የኢሚግሬሽን መስሪያ ቤት ጋር በትብብር ለመስራት አይችሉም። በከተማዋ ፍልሰተኞች ወንጀል ሲፈጽሙ ተገኝተው ታስረው ከተለቀቁ በኋላ እንኳን ለኢሚግሬሽን ባለስልጣናት ብዙውን ጊዜ መረጃው አይጋራም።

በዚህም ምክንያት ወንጀል የፈጸሙትን ሰዎች ከሀገር ለማባረር እንዳይቻል እንቅፋት ፈጥሯል። ይህንን ጉዳይ ታዲያ የኒውዮርክ ነዋሪዎች በተለያየ መንገድ ይመለከቱታል። ለምሳሌ ማሪ ሹልስ እንዲህ ይላሉ። ፍርድ ቤቶች ከአይስ ማለትም ከኢሚግሬሽን እና ቀረጥ ህግ አስከባሪ ተቋም ጋር እየተነጋገሩ

ወንጀል የፈጸሙ ሰዎችን ማስወጣት ያለባቸው ይመስለኛል። ሌላው የኒውዮርክ ነዋሪ ካርል ኮዘል ደግሞ የሚከተለውን አስተያየት ነው የሰጡት። ብዙ ሆቴሎች የውጭ ሀገር ፍልሰተኞች የሆኑ ሰራተኞች አሏቸው። ምንም አይነት ችግር ሲፈጥሩ ፈጽሞ አይቼ አላውቅም። ማለት የነጻነት ሐውልት ስታቹ ኦፍ ሊበርቲ እኮ እዚህ እኛ ጋ ነው ያለችው

ነጻነትን ተጠምተው አንድ ላይ ተጨናንቀው የሚጎርፉ ድሆችና ደካሞችን ወደ እኔ ላኳቸው ብላለች እኮ። ያ ነው የኒውዮርክ መንፈስ። ለፍልሰተኞች የሚከራከሩ ወገኖች በበኩላቸው ችግሩ ከልክ በላይ ተለጥጦ እየተነገረ ነው ባይ ናቸው። ኤሊዛ ታይማን ቲም ቲኤልሲ ኤንዋይሲ የሚባል ፍልሰተኞችን የሚረዳ ስብስብ ስራ አስኪያጅ ናቸው።

I absolutely think that the uh, sanctuary status should should remain. i mean you know this sort of emphasizing. The

አሉታዊ ነገሮችን ነጥለው እየመዘዙ የተወሰነ ማህበረሰብን ለመወንጀል የሚደረግ መሆኑ ይታወቃል። የኒውዮርክ ከተማ ከንቲባ ኤሪክ አዳምስ የከተማዋን ፖሊሲ መቀየርን በሚመለከት ያላቸውን አስተያየት በቅርቡ ቪኦኤ ጠይቋቸው ነበር።

በኒውዮርክ ነዋሪዎች ላይም ሆነ በሌሎች ፍልሰተኞችና ጥገኝነት ጠያቂዎች እንዲሁም ሕጋዊ ፍቃድ በሌላቸው ሰዎች ላይ ወንጀል የሚፈጽሙ ሰዎች በወንጀሉ የሚፈረድባቸውን ቅጣት ከፈጸሙ በኋላ እዚህ ሀገር መቆየት የለባቸውም። የፌዴራል መንግሥቱንም አመለካከት በሚመለከት የኢሚግሬሽንና የቀረጥ አስተዳደር ተጠሪው ኬን ገናሎ ሲናገሩ

We don't want to eradicate the sanctuary policies. We just want minor changes where we can collaborate.

የእኛ ፍላጎት ፍልሰተኞችን የማስጠለል ፖሊሲ እንዲወገድ አይደለም። ከኒውዮርክ ፖሊስ ጋር በመተባበር እንደዚያ ያሉትን ሰዎች ከከተማዋ ጎዳናዎች ላይ የለቀምን ለማሰር ጥቂት ማሻሻያ እንዲደረግበት ነው የምንፈልገው። አስከትለውም ኒውዮርክ ውስጥ በፍልሰተኞች ስለሚፈጸሙ ወንጀሎች የተጠናቀረ አሃዛዊ መረጃ እንደሌለ ጨምረው ገልጸዋል።

The problem with trying to get figures and stats on

migrant crime or the non-citizens is that New York City is a sanctuary city. They have sanctuary. በፍልሰተኞችም ሆነ የአሜሪካ ዜግነት በሌላቸው ሰዎች የሚፈጸሙ ወንጀሎችን በተመለከተ አሃዛዊ መረጃ ለመሰብሰብ ሲሞከር ኒውዮርክ ለፍልሰተኞች ከለላ የምትሰጥ ከተማ በመሆኗ አዳጋች ነው። ፖሊሲያቸው እንዳይተባበሩን እንቅፋት ይፈጥራል። የኒውዮርክ ፖሊስ አንድን ግለሰብ በቁጥጥር ስር ሲያውል ዜግነቱን መጠየቅ አይቻልም። ፍልሰተኞችን በሚያስጠልሉ ከተሞች ውስጥ ምን ያህል ወንጀል እንደሚ

ሚፈጽሙ ለማወቅ አይቻልም። የከተማዋ ነዋሪዎችም ፍልሰተኞች ወንጀል የመፈጸማቸው ጉዳይ የተጋነነ ነው ወይስ እውነት ነው በሚለው ላይ ሀሳባቸውን ሰጥተዋል። ሮንደል አይላንድ የሚባለው አካባቢ ላይ ፍልሰተኞች በድንኳን በድንኳን ሆነው በብዛት ሰፍረዋል። ታዲያ አንዳንድ ነዋሪዎች መሸት ሲል ሁኔታው እንደሚቀየር ነው የሚናገሩት። ሕጋዊ ፈቃድ የሌለው ጃያሎ ኒውዮርክ የተጠለለ ፍልሰተኛ ነው።

ብዙውን ጊዜ ውጭ ስትዘዋወር ደህንነት አይሰማህም። ምክንያቱም መሳሪያ የያዙ አንዳንዶቹም ጩቤ የያዙ ብዙ ሰዎች ይኖራሉ። ይሄኛው ፍልሰተኛ በበኩሉ አደገኛ ሁኔታ እንዳለ ነው የተናገረው። እዚህ ሁኔታው በጣም አደገኛ ነው።

ብዙ ድብድብ አለ፣ ግድያም አለ። የከተማይቱ ነዋሪዎች ሀሳባቸው የተከፋፈለ መሆኑ ይታያል። ኒውዮርክ ፍልሰተኞችን ማስጠጋቷን ልትቀጥል እሱን እያደረገች የሁሉንም ነዋሪዎቿን ደህንነት ማስጠበቅ ትችላለችን? የሚለው ጥያቄ አሁንም ይቀጥላል። የዚህ መልስ ታዲያ የከተማዋን መጻኢ ሁኔታና ፖሊሲዎቿን አቅጣጫ የሚያስይዝ ሊሆን ይችላል።

በዩናይትድ ስቴትስ የሚገኙ ሁለቱ ዋና ፓርቲዎች የምርጫ ተአማኒነትን በተመለከተ የሚያሳስቧቸው ጉዳዮች እንዳሉ በመግለጽ ላይ ይገኛሉ። ስቲቭ ሄርማን ከካፒቶል ያደረሰንን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል። ሪፐብሊካኖቹ ሰዎች ወደ ድምፅ መስጫ ጣቢያዎች እንዳይመጡ እንቅፋት ይሆናሉ፣ የምርጫ ውጤቶች ተጣርተው እንዳይረጋገጡም ያሴራሉ ሲሉ ዲሞክራቶቹ ይከሳሉ።

ሪፐብሊካኖቹ በበኩላቸው የዲሞክራቲክ ፓርቲ ወኪሎች በምርጫው ቀን መሳተፍ የማይችሉ ሰዎች ቀድመው የላኩትን ድምፅ ለመቀየር ይሞክራሉ፣ የድምፅ መስጫ ማሽኖችን ይነካካሉ፣ ድምፅ መስጠት የማይችሉ ሰዎችንም እንዲመዘገቡ እያደርጋሉ ሲሉ ክስ ያሰማሉ። የሪፐብሊካኑ ዕጩ የቀድሞው ፕሬዚደንት ዶናልድ ትራምፕ በተሸነፉበትና ባለፈው 2020 የተከናወነውን ፕሬዚደንታዊ ምርጫ ውጤት ለመቀልበስ ሞክረዋል በሚል ክስ ቀርቦባቸዋል።

የተጭበረበረ ምርጫ ነው፣ የተሰረቀ ምርጫ ነው። የዲሞክራቲክ ፓርቲ ውጭ የሆኑት የወቅቱ የአገሪቱ ምክትል ፕሬዝደንት ካማላ ሄሪስ በምርጫው ላይ መተማመን እንዳይኖር በማድረግ ላይ ናቸው ሲሉ ትረምፕን ይወነጅላሉ። በበኩላቸው መሰረታዊ የሆኑ የአሜሪካ መርሆችን እንደሚጠብቁም ይናገራሉ። ከሕግ የበላይነት እስከ ነፃና ፍትሐዊ ምርጫ ከዛም ሰላማዊ የስልጣን ሽግግር

ያለፈውን ፕሬዚደንታዊ ምርጫ ተከትሎ በጥር 6 ቀን 2021 ዓ ም የትረምፕ ደጋፊዎች በካፒቶል ላይ ጥቃት ማድረሳቸውን ከግምት በማስገባት የፌዴራል ህግ አስከባሪዎች ልምምድ እያደረጉ መሆኑ ታውቋል። ልምምዱና ዝግጅቱ የምርጫውን ተአማኒነት አጠናክሮ ይሆን? የ100 ዓመት ዕድሜ ያስቆጠረውን የሴት ድምፅ ሰጪዎች ሊግ የመሰሉ ተቋማት ጥያቄው አዎንታዊ መልስ እንዳለው ተስፋ ያደርጋሉ። ሴሊና ስቱዋርት የሊጉ ዋና ሥራ አስፈጻሚ ናቸው።

የሚሆነውን ማየት ያለብን ይመስለኛል። የምርጫው ውጤት ምን እንደሚሆን፣ ሰዎች ስለ ውጤቱ ምን እንደሚሰማቸው፣ የተቃውሞ ሰልፍ ይኖር እንደው፣ ተቃውሞ መስመሩን አልፎ ወደ ሁከት ይቀየር እንደሁ ቆይተን የምናየው ነው። ተስፋዬ ወደ ሁከት እንዳይቀየር ነው። እስካሁን እንደታየው የምርጫ ሂደቱና ስርዓቱ በተገቢው የሄደ መሆኑን የሚናገሩት የፌዴራሉ የምርጫ እገዛ ኮሚሽን ሊቀመንበር ቤን ሆቭላንድ ናቸው።

በርካታ ቅድመ ምርጫዎች አድርገናል። በዚህ ዓመት ያደረግነው ፕሬዚደንታዊና የግዛት ቅድመ ምርጫዎችን ጨምሮ የምርጫ አስፈጻሚዎች በርካታ ልምምድ አድርገዋል። ወደ ዋናው ምርጫ ለመግባት በጥሩ ሁኔታ ላይ ያለን ይመስለኛል። በኢሊኖይ ግዛት በሚገኘው ቻምፒየን አውራጃ በ2020 በተደረገው ምርጫ በአካባቢው ያሉ የሪፐብሊካን ፓርቲ ወኪሎች የአውራጃው ምርጫ አስፈጻሚ የሆኑት አረን አማውንስ

በፖስታ የተላኩ ድምፆችን እንዳይቆጥሩ ዳኛው እንዲከለከሉ ጥያቄ አቅርበው ነበር። ዳኛው ጥያቄውን ውድቅ በማድረግ ቆጠራውን እንደቀጠለ አረን አማውንስ ይናገራሉ።

የተከበራችሁ አድማጭ ተመልካቾቻችን ለአርብ ምሽት ጳጉሜ አንድ ሁለት ሺ አስራ ስድስት አመተ ምህረት የያዝናቸውን መሰናዶዎች እዚህ ላይ ፈጽመናል። ሳስተናግዳችሁ የቆየውት ኤደን ገረመው እንዲሁም ደግሞ አቀናባሪያችን ንጉሱ ታምሬ ነበርን። ከዋና አዘጋጁ አላ ከበደና ከመላ የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ ይሰናበታለሁ። ሰላም ጤና ስጥልን ደናደሩ